የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሞኑን እርሳቸውና አንድ ሌላ ረዳታቸው ለጋዜጠኞች የሰጧቸውን አስተያየት ተከትሎ በቅርቡ ከትራምፕ አስተዳደር ሊሰናበቱ እንደሚችሉ እዚህ ዋሽንግተን ዲሲ አካባቢ በስፋት እየተነገረ ነው ይለናል ዲሞክራሲ በተግባር በመንደርደሪያው ቲለርሰን ባለፈው ሰኞ ከፕሬዚዳንት ትራምፕና ከምክትላቸው ከማይክ ፔንስ ጋር ለምሳ ተገናኝተው መነጋገራቸውን፣ ደኋላ ደግሞ ማይክ ፔንስ በተባበሩት መንግስታት የዩናይት ስቴትስ አምባሳ አደር ኒኪ ሄሊ ጋር መገናኘታቸውን የነኚህ ሁለት ግንኙቶች መገጣጠም ስለ ዋይት ሀውስ የሚከታተሉ ወገኖችን ቀልብ የሳበውና ምናልባትም ቲለርሰን ስልጣን ቢለቁ አምባሳደር ኒኪ ሄሊ ሊተኳቸው እንደሚችሉ የተነጋገሩበት ነው ወደሚለው ግምት ያስገባቸው። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከትራምፕ አስተዳደር ራሳቸውን ያገሉም ሆነ በፕሬዚዳንቱ ቢባረሩ በግማሽ ዓመት ጊዜ ውስጥ ከዋይት ሀውስ የተሰናበቱትን ከፍተኛ ባለሥልጣናት ቁጥር ግን ወደ ስድስት ያደርሰዋል። ፒተር ሀይል ላይ ነው የዘገበበት። ሰለሞን ክፍሌ ይዞ ቀርቧል። ቀደም ሲል በፕሬዚደንት ዶናልድ ትራምፕ ከተባረሩት ከፍተኛ ባለሥልጣናት መካከል ዋነኞቹን ለመጥቀስ የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ፣ በኦባማ አስተዳደር ወቅት የሠሩትና በአሁኑ አስተዳደርም በምክትል ጠቅላይ አቃቢ ሕግነት ሲያገለግሉ የነበሩት ሳሊ ዬትስ፣ የዋይት ሃውስ ዋና ስትራቴጂ አውጪ ስቲቭ ባነን፣ የኮሚኒኬሽንስ ዳይሬክተሩ ማይክ ዱብከ የብሔራዊ ጸጥታ አማካሪው ማይክል ፍሊን፣ የቤተ መንግሥቱ አማካሪ ሴባስቲያን ጎርካ፣ ምክትል የብሔራዊ ጸጥታ አማካሪዋ ኬቲ ማክፋርላንድ፣ ዋናው የእልፍኝ አስከልካይ ሪንስ ፕሪበስና የኮሚኒኬሽንስ ዳይሬክተሩ አንቶኒ ካራሙች ይገኙበታል። እነዚህ እንግዲህ የፕሬስ ኃላፊውን ሻን ስፓይሰርንና ምክትል የእልፍኝ አስከልካይዋን ኬቲ ዎልሽን ሳይጨምር ነው። ከእነዚህ መካከል ሳምንት ባልሞላ ጊዜ ውስጥ የተሰናበቱም አሉ እንደ ካራሙቼ ያሉት። ሰሞኑን ደግሞ ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ሊለቁ እንደሚችሉ ግምት አለ። አሁን በዋሽንግተን በሰፊው እየተወራ ያለውም ይኸው ግምት ነው። ሬክስ ዋይን ቲለርሰን የሲቪል መሐንዲስ ሲሆኑ ቀድሞ የኢንጂነር መስሪያ ቤቱ ዋና ዳይሬክተር ነበሩ። ካለፈው የካቲት ወር ጀምሮ ደግሞ ስልሳ ዘጠነኛው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሆነው በማገልገል ላይ ይገኛሉ። አሁን ታዲያ ስልጣን ሊለቁ እንደሚችሉ ወይም በፕሬዝዳንቱ ሊባረሩ እንደሚችሉ የቀረበውን ግምት ምን አመጣው? ነገሩ እንዲህ ነው። ሬክስ ቲለርሰን ባለፈው ሳምንት እሁድ ፋክስ ኒውስ ሳንዴ ፕሮግራም ላይ ለቃለ ምልልስ ቀርበው ነበር። የፕሮግራሙ አዘጋጅ ክሪስ ዋላስ ያቀረበላቸው የመጀመሪያው ጥያቄ በቅርቡ ሻርሎትስቪል፣ ቨርጂኒያ ውስጥ በነጭ አክራሪዎችና እነርሱን ተቃውመው በወጡ ሰልፈኞች መካከል የተፈጠረውን ግጭት አስመልክቶ ፕሬዚደንት ትራምፕ ብዙ የተተቹበትን መልስ የተመለከተ ነበር። ሚስተር ትራምፕ እንደሚታወሰው ሁለቱንም ወገኖች ለሁከቱ በመወንጀላቸው ከፍተኛ ሕዝባዊ ቁጣን ጭረዋል። እናም ጋዜጠኛው ክሪስ ዋላስ ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ለሪክስ ቲለርሰን ያቀረቡላቸው ጥያቄ ፕሬዚዳንት ትራምፕ የሰጡት መልስ የሀገሪቱን እሴቶች አንጸባርቋል የሚል ነበር። የቲለርሰን መልስም የአሜሪካን ሕዝብ እሴቶች ወይም የአሜሪካ መንግስት እነዚህን እሴቶች ለማራመድና ለመከላከል ቁርጠኝነት ያላቸው መሆኑን ማንም ይጠራጠራል ብዬ አላምንም የሚል ነው። ጋዜጠኛው አስከትሎም ሚስተር ትራምፕስ እሴቶቹን በሚመለከት ከሰጡት ምላሽ ጋር እንዴት ይታያል ሲሏቸው ፕሬዚዳንቱ የሰጡት ምላሽ በራሱ ስለ እርሳቸው ይናገራል ሲሉ መለሱ። ቴለርሰን የቴለርሰን ረዳት በማግስቱ ሰኞ ሁኔታውን ለማረጋጋት ሞክረው ነበር። ስለ ተሰጠው አስተያየት ግን ለመናገር ፈቃደኛ አልነበሩም። ማንነታቸው ያልተገለጸው የቴለርሰን ረዳት እንዲህ ሲሉ ነበር ያብራሩት። እሴቶቹ ከሕገ መንግሥቱ ይጀምራሉ። የፕሬዚዳንቱ ተግባር ደግሞ እነዚያን እሴቶች ማክበር ነው። ቻርለትስቪልን አስመልክቶ በሰጡት ምላሽ ጥሩ ሰርተዋል ወይ ስትል ላቀረብከው ጥያቄ መልሴ የለም ጥሩ አልሰሩም የሚል ነው። የውጭ ጉዳይ ሚኒስትር ቲለርሰን ረዳት አክለውም ለዚህ ነው ፕሬዚደንቱ የሚሰጡት የራሳቸውን አስተያየት ነው፣ ምክንያቱም ሕገ መንግሥቱ የሚመለከተው መላ ሀገሪቱን ነው የምለው ብለዋል። እነዚህ እሑድ በውጭ ጉዳይ ሚኒስትሩ፣ በማግስቱ ሰኞ ደግሞ በረዳታቸው ተከታትለው የተሰጡ አስተያየቶች ከዋይት ሀውስ ባለሥልጣናት በኩል ቁጣን አስከትለዋል። በቦስተን ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ቶማስ ዋለር ሲናገሩ ሁሌም ቢሆን ስለ ሀገር የሚናገረው ሕገ መንግሥቱ እንጂ ፕሬዚደንቱ አይደለም ብለዋል። ይህን አምባገነናዊ አይነት አሰራር መቃወም ደግሞ ትራምፕን የመሰናበቻ መልእክት ሊሆን ይችላል ሲሉ አስረድተዋል። አክሲዮስ የተባለው ድረገጽ ዋቢ ያደረጉ ዘገባዎች ደግሞ ቴለርሰን በቻርልስ ቪል ቨርጂኒያ የደረሰውን ግጭት አስመልክቶ ሚስተር ትራምፕ ከሰጡት ምላሽ ጋር ብቻ ሳይሆን በሌሎችም በርካታ የውጭ ጉዳይ ፖሊሲ ጥያቄዎች ዙሪያ ከፕሬዝዳንቱ ጋር አለመግባባት ተፈጥሯል ይላሉ። ከእነዚህም ውስጥ የኳታር ውጥረትና በቬንዙዌላ ላይ የተጣለው ማዕቀብ እንዲሁም ውጭ ጉዳይ ሚኒስትሩ በሚኒስቴር መስሪያ ቤታቸው ውስጥ አስፈላጊ የተባሉ ከፍተኛ የፖለቲካ ኃላፊዎችን ቦታ ለምን እስካሁን ሳያሟሉ ቀሩ የሚሉ ይገኙባቸዋል። በዚህም ሆነ በዚያ ግን የቲለርሰን ከዋይት ሀውስ መሰናበት በአስተዳደር ውስጥ ያለውን ግራ መጋባት ከማባባስ በቀር የሚፈይደው ነገር እንደማይኖር ለቪዮኤ አስተያየት የሰጡ የአሜሪካን ፖለቲካ የሚከታተሉ ወገኖች አስረድተዋል። ምናልባት እንደ ተገመተው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዋይት ሀውስ ቢሰናበቱና በተባበሩት መንግስታት ድርጅት ውስጥ ከፍተኛ አስተዋጽኦ እያበረከቱ መሆናቸው በሚነገርላቸው በአምባሳደር ኒኪ ሄሊ ቢተኩ ውጥረቱን ለማርገብ ብዙ መጓዝ እንደሚኖርባቸው ይታመናል። ቲለርሰን ትራምፕ በዘር ጉዳይ ላይ ያላቸውን አቋም አስመልክቶም ብዙ ደስተኛ ያለ መሆናቸውን ከአንድ ወር ገደማ በፊት በመስሪያ ቤታቸው ለተሰበሰቡ ተማሪዎች ባደረጉት ንግግር ላይ ገልጸዋል። አሜሪካውያን የጥላቻ ንግግርን በተመለከተ በማንኛውም ዐይነት ይዘቱና ቅርጹ አናከብርም፣ አናራምድም ወይም አንቀበልም ነው ያሉት። ሬክስ ቲለርሰን በንግግራቸው ይህን ዘረኝነት አስተሳሰብ የሚያራምዱ ሕዝባችንን ይመርዛሉ፣ እንወዳታለን የሚሏትን ሀገርም ያጠፋሉ። በዚህም ምክንያት ዘረኝነትንና ጥላቻን በሁሉም ይዘቱና ቅርጹ እናወግዛለን። ዘረኝነት ሰይጣናዊ ተግባር ነው። የአሜሪካ እሴቶችንም ይጎዳል፣ አስተሳሰቦቻችንንም ያበላሻል ሲሉ ቲለርሰን አስረድተዋል።